ከራሳቸው ልጆች አልፈው የኢትዮጵያን ቋንቋ ባህልና ታሪክ ለሌሎች ኢትዮጵያዊ ጀርመናዊ ልጆች ለአምስት አመታት በማስተማር ላይ ይገኛሉ። የረጅም አመት ጓደኛሞችም ናቸው። ማህሌት ደስታና ሶፊያ እርሻድ ይባላሉ። ለማስተማር ምን አነሳሳቸው? ጅማሬያቸውስ ምን ይመስል ነበር? ማህሌት ትጀምራለች። የመጀመሪያው የጀመር ነው በስምንት ልጆች እዚህ ሀገር ልጆች ክራብል ግሩፕ ይባላል። ህጻናት ተሰብስበው ከልጅነታቸው ከእኩዮቻቸው ጋር እየተጫወቱ ያድጋሉ። የተወሰነ አመት ጀርመኖች እንደዚህ ያደርጋሉ። እኛ ደግሞ ለምን በራሳችን ልጆች በራሳቸው ባህል ቋንቋ እየተናገሩ የራሳቸውን ባህል ይዘው በራስ መተማመናቸውን እያዳበሩ ለምን አያድጉ ብለን ቸርች ማስተማሪያ ቦታ ጠይቀን ማለት ነው ክፍል ካቶሊክ ቸርች በነጻ እንድናገለግል እንደዚህ ልጆችን በነፃ የሀገራቸውን ቋንቋና ባህል ይዘው እንዲያድጉ ፈቀዱልን ማለት ነው። በሳምንት ምን ያህል ቀን ነው? በሳምንት አንድ ቀን ለአንድ ሰዓት ተኩል ነው የጀመርነው። ተክቶ የሚመጣ ሰው በጣም ብዙ አልነበረም። አሁን አካባቢ ቀይረን አሁን የሚኖርበት አካባቢ ደግሞ አስር ልጅ ነው የምንችለው ግን አስራ ሁለት ልጅ መዘገብ ምክንያት ብዙ ሰው ይመጣል። ከስንት እስከ ስንት አመት ያሉ ልጆች ናቸው? ልጆች ስንጀምር የነበረው ከሶስት እስከ ስምንት አመት ነበር። ስንጀምር አሁን ግን ብዙ ልጆች ላይ ብዙ መስራት ስላለብን ብለን ከትምትት የጀመሩ ልጆች እስከ አራተኛ ክፍል ያሉ ልጆች እናስተምራለን። የትምህርቱ አሰጣጥ ምናችን ነው? የፊደልና የቁጥር ቆጠራ፣ የልጅነት ጨዋታዎችን፣ የአማርኛ ቋንቋ መዝሙሮችን ነው የምናስተምራቸው። ልጆቹ ትልልቆቹ ደግሞ አሁን ለምሳሌ መጽሐፍ ያነባሉ። ታሪክ፣ አሁን ለምሳሌ ስለ ሉሲ ስለ ምሮ ጽፍጠር መጽሐፍ አለን። ማለት የኢትዮጵያ ነገር የኢትዮጵያ ታሪክ ያለበትን ማለት ነው። ስለ ኢትዮጵያ በዛው እንዲያውቁ ልጆቹ አማርኛ እንዲያወሩ፣ ባህላቸውን እንዲያውቁ፣ በራስ መተማመናቸው በራሳቸው ነገር ያላቸውን ነገር እንዲያበረታቱ ለነሱ በግጥም መልክ እኛ ትንሽ ግጥም ሞክራለን። በጽሁፍ መልክ እኛ ልጆቻችን ላይ አድርገን ያመጣልን ፍሬ ሌላውም እንዲያይ እንደገና ደግሞ ኢትዮጵያዊ ማለት አለው የራሱ ባህል አለው፣ ቋንቋ አለው፣ ሁሉ ነገር አለን። ለምን የራሳችን አንጠቀምም? ይሄን ደግሞ ልጆቹ ነገ ጧት ይጠይቁናል። ያንን መልስ ቤተሰብ ከአሁኑ ማወቅ አለበት፣ ከአሁኑ መስራት አለበት። ካልሰራ ደግሞ አያገኝም። የሁለቱን እናቶች የኢትዮጵያን ታሪክ ባህልና ቋንቋ እየተማሩ ልጆቻቸውን አናግሬ ነበር። አሎ፣ ሀሎ፣ ዲቦራ እንደምን አለሽ? ደህና ነኝ። ስንት አመትሽ ነው? አስር አመቴ ነው። አማርኛ ትችያለሽ? አዎ፣ እችላለሁ። ደግሞ ሰማሁኝ፣ መጽሐፍም ትችያለሽ ማንበብም ትችያለሽ አይደለ? አዎ፣ እችላለሁ። አማርኛ በማወቅሽ ምን ይሰማሻል? ደስተኛ ነኝ። የኢትዮጵያ ታሪክ ምን ታውቂያለሽ? ሉሲ ሉሲን ታውቂያታለሽ? ሉሲ ምንድናት? ማን ናት? አሁን እኔ አላቃትም ብለሽ እንዴት ታስረጅኛለሽ? ሉሲ አንድ አጥናት ከሶስት ነጥብ ሁለት ሚሊዮን አመታት በላይ ናት እና አንድ ወጣት ሴት ነበረች እና ኢትዮጵያ ውስጥ ነው የተገኛችው፣ እና ዶና ጆን ጃንስን ነው ያገኛት። በጣም ጎበዝ ነሽ። ሄሎ ማን ልበል? ቤኒ ኢዮብ። እንዴት ነህ ቤኒ? ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ ደህና ነኝ። አማርኛ ትችላለህ እንደነ ዲቦራ? አዎ። ታነባለህ ትጽፋለህ? አዎ ወይ ብዙ አላነብም። እሺ ማን አስተማረ? እኖኬ እናተ ሁለተኛዋ እናት ሶፊያ ረሻድ ትባላለች። ትውልድ ኢትዮጵያውያኑን በማስተማር ያላትን ድርሻና ልጆቹን ለማስተማር ምን እንዳነሳሳት ስትገልጽልኝ፣ ግሩፕ ሀ፣ ግሩፕ ለና ግሩፕ መ ብለናቸዋል ብለ ናቸዋል። ግሩፕ ሀ ማለት ትልልቆቹ ናቸው፣ እና እነሱን ቁጭ ብሎ ማስጻፍ ይቻላል ፊደል ማስቆጠርና ማስተማር ስለሚቻል እነሱን ለየት አድርጌ እኔ እነሱን እሰራለሁኝ። ሁለተኛው ግሩፕ ደግሞ ያሉ ነው። እነሱን ከፊደል ቁጠራ ውጪ ብዙ ልትሰሪባቸው አትችልም። አስራ አምስት ሀያ ደቂቃ ሙሉ ካሰራሻቸው ከዛ በኋላ የመሰልቸት ነገር ስላላቸው ከዛ ደግሞ ሌሎቹ ትንንሾች ደግሞ ልጆች አሉ። አንደኛ ወላጅ ጓደኛችን አለች። እሷ እንዲህ እነሱን እያጫወተች ማለት ሶስቱን ግሩፕ በዛ መልክ ነው ይችን አንድ ሰአት አንድ ሰአት ተኩል ፍለን የምንሰራው ማለት ነው። መጨረሻ ላይ አንድ ላይ ሁሉንም ይዘን ደግሞ እኛ በልጅነታችን እየተጫወትንበት እየሰማ ነው ያደግነውን ጨዋታ እዚህ አምጥተን ከልጆቹ ጋር እንጫወትባቸዋለን ማለት ነው። ልጆቻችን ነገ የት ጋር እንደሚሄዱ ወዴት እንደሚደርሱ አናውቅም እና የትኛውን ቦታ ላይ ቢሆኑ ፕራውድ ሆነው ማንነታቸውን ማሳወቅ የሚችሉበት ያንን ማንነታቸውን መግለጽ የሚችሉት ሙሉ ለሙሉ በድፍረት ራሳቸውን ሲያውቁ ነው። የጀርመን ሞዴል የነበረች ሳራ ኑሮ፣ አሁን እሷ የሆነ ጥያቄ ላይ ኢንተርቪው ስትደረግ ቋንቋ በአማርኛ ትናገር ያለች አልናገርም ማለች፣ አማርኛ አትችልም። እዚህ ተወልዳ እዚህ ያደገች ልጅ ናት። እናት ያላስተማረችን የምመስል ብላ ስትመልስ እኔ ውስጤ በጣም የሆነ ነገር ነው የተሰማኝ። ምክንያቱም ይሄ ነገር የእናት ስራ ነው ማለት ነው። እናት ለልጇ መስጠት ያለባት ነገር ነው። እና ስለዚህ እኛ እናቶች እዚህ ነገር ላይ በሆነ መልኩ ልጆቻችን ላይ መስራት አለብን በሚል የሆነ ነገር ውስጥ ውስጤ ላይ ያደረ ማለት ነው።